የግብርናን ውጤት በጥራትም ሆነ መጠንን በማሳደግ ፖስት ሃርቨስት ወይም የድኅረ ምርት ብክነትን በመቀነስ የምርት አቅርቦትና ጥራትን ማሻሻል በሚል የግንዛቤ ማስጨበጫ የምክር ሀሳብ ስብሰባ ተከናወነ። በዚህ መድረክ ላይ በርካታ በዘርፉ የሚሰሩ ዓለም አቀፍ ድርጅቶችን ጨምሮ የተሳተፉበት ነው። ከዋና ዋናዎቹ ተዋናይ የተባበሩት መንግስታት የምግብ እና እርሻ ድርጅት የፋኦ የዘርፉ ባለሙያ አቶ ተሻገር አበባው ለበለጠ ያስረዳሉ። ስትራቴጂን ማስተዋወቅ ፕሮግራም ነበረ እንግዲህ። የአገሪቱን የድረ ምርት አያያዝ ለቀጣዮቹ አመታቶች የሚመራ ሰነድ ነው። ሁለት ዓመት ወይም እንደዛ ስናዘጋጀው የቆየነው ሰነድ ነው። ሁለት አመት ሶስት አመት ያንን የማስተዋወቅ ስራ ነው ያከናወን ነው ይህ የጥናት ሰነድ ምን ላይ ያተኮረና ጠቀሜታው ለሀገሪቱ ከምን ላይ እንደሆነ ባለሙያው በአጭሩ ይገልጹታል። ምርት ከተሰበሰበ ጀምሮ ወይም ደግሞ ምርት ከመሰበሰብ አንስቶ እስከ ተጠቃሚው ወይ ደግሞ እስከ ጠረጴዛችን የሆነው ወደ አፋችን እስከምናገባው ድረስ ያለው የብክነት መጠን ነው። ምርት በሚታጨድበት ጊዜ በተለያዩ ምክንያቶች በመበታተን እንዲሁም ደግሞ ወደ መሬት ላይ በመውደቅ ወደ ገበሬ ጎተራ ሳይገባ ይቀራል። እንዲሁም ደግሞ በሚወቃበት ጊዜ እንደምናውቀው በበሬና ሌሎች እንስሳቶች እየተረጋገጠ ነው እንትን የሚለው አፈር ውስጥ ብዙ እህል ይቀራል። ከዛ በተጨማሪ ደግሞ በማጓጓዝም እንዲሁም ደግሞ ጎተራ ውስጥ በተባዮችና በተለያየ ምክንያት ጥቅም ላይ ሳናውለው የሚቀር ምርት ብክነትን ነው የድረ ምርት ብክነት የምንለው። ከዛ ባለፈ የድረምርት ብክነት ምግብ ከተዘጋጀ በኋላም ጥቅም ላይ ሳናውለው የምንቀር ለምሳሌ ምግብ በምንመገብበት ጊዜ ብዙ ሳህን ምግብ ወስጄ ከዛ በኋላ ያንን የምጠቀመውን ያህል ተጠቅሜ፣ ነገር ግን የሚተርፈኝና ሌላውን ሰው ሊመግብ የሚችል ምግብ ነው ከአቅማችን በ የፉድሎስ ወይ ደሞ ፉድ ዌስት የምንለው በእንግሊዝኛው በአማርኛ እንግዲህ ያው የድረ ምርት ብክነት ነው የሚባለው። እንግዲህ እነዛን ሁሉ የሚያካትት እዚህን መቀነስ ቢቻል በጣም ከፍተኛ የሆነ ብክነትን መቀነስ ይቻላል። ከዚህ መነሻነት በማሳ ላይ ካለ ጀምሮ ይህ ጥናት ወደ ታች ወርዶ ምን ያህል በተጨባጭ ለገበሬው ጠቃሚና ውጤታማ ሆኗል ለሚለው ጥያቄ ከህብረት ስራ ግብይት ጽፈት ቤት ኃላፊ ወይዘሮ ይርጋለም እንየው የምንረዳው በሀገራችን አርሶ አደሩ ምርት በጣም በከፍተኛ መጠን እንዲያመርት ምርትና ምርታማነት እንዲጨምር እየተሰሩ ያሉ ስራዎች አሉ። ሆኖም ግን ምርታማነቱ ከመጨመር ባለፈ የምርት ብክነቱ ደግሞ በዛው ልክ ነው። ይህንን ብክነት ለመቀነስ ደግሞ የምርት ብክነት የሚቀንሱ የተለያዩ የሜካናይዜሽን አገልግሎቶችን እና የተለያዩ ቴክኖሎጂዎችን ለአርሶ አደሩ ማቅረብ ይገባናል እና በዚህ ሂደት አሁን በጣም ከፍተኛ የሆነ የምርት ብክነት አለ። እንደሚታወቀው የወቃቅ ስርዓታችን ያስተጫጨር ስርዓታችን ባህላዊ ስለሆነ በዘመናዊ ቴክኖሎጂ የታገዘ ስላልሆነ ከፍተኛ የሆነ ብክነት አለ። መጋዘን አያያዝም ላይ ምርት አያያዝ ላይ በተለይ በየአርሶ አደሮ ቤት ስንሄድ የሚቀመጠው ከዚህ በፊት በምናውቃቸው በባህላዊ መልክ ስለሚያስቀምጡት ለተለያዩ ብክነቶች ይዳረጋል። ብክነትን የሚቀንሱ ቴክኖሎጂዎችን መጠቀም በጣም ወሳኝ ነው። ለዚህ ደግሞ ንቃቱ ስልጠናው እና የገንዘብም አቅም ያስፈልጋል ከዚህ አረንቋ ገበሬው በምን መልኩ ተላቆ ወደዚህ ያመራል አልኳቸው ዘመናዊ ስንል አሁን ከምርቱ ባህሪ ጋር ዘመናዊ የማጨጃ ማሽኖች አሉ ኮምባይነሮች አሁን በሀገራችን ያለው በአንድ ላይ በተደራጀ መልኩ አይደለም መሬቶች የሚገኙት በግለሰቦች በተበታተነ መልኩ ነው መሬቱ የሚገኝ ስለዚህ ይህንን ሲያጭዱ ደግሞ የሚጠቀሙት እንደተባለው ማጨድና ሌሎች ሜካኒዝሞች ነው ስለዚህ ይሄ ሜካኒዝም ነው አሁን መሰረታዊ አንዱ ክፍተት ያለበት ማለት ነው ስለዚህ ይህንን ህብረት ስራ ማህበራት አማካኝነት በግለሰብ ደረጃ ትላልቅ ማሽነሮችን መግዛት ከባድ ስለሚሆን በህብረት ስራ ማህበራት አማካኝነት ኮምባይነሮችን በመግዛት ኮምባይነሮች እንዲሰበሰብ እንዲታጨድ ና እዛው ላይ ታጭዶ እዛው ላይ ተሰብስቦ እዛው ላይ ተወቅቶ ፍሬና ገለባው በደንብ ተለይቶ ምርቶ ወደ ጎተራ የሚገባበትን ስልት ነው የሚቀይሰው ማህበሩ የአርሶ አደሩን የግብርና ውጤት በአዲስ አበባ መስቀል አደባባይ በአውደ ርእይ ለህብረተሰቡ አቅርቦ አሳይቷል ጌታቸው ተድላ ሀይል ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ